አረና ለሉዓላዊነትና ዲሞክራሲ የጠራው የተቃውሞ ሰላማዊ ሰልፍ ዛሬ መቀሌ ከተማ ላይ ተካሂዷል። ዓለም ፍስሀ ሰልፉን ተከታትሎ ተከታዩን ዘግቧል። አረና ለሉዓላዊነትና ዲሞክራሲ የጠራው የተቃውሞ ሰላማዊ ሰልፍ ዛሬ ቅዳሜ ዘጠኝ ሰኔ ሁለት ሺ አስር ዓመተ ምህረት በመቀሌ ከተማ ተካሂደዋል። መሬታችን የሚሸጥ መንግስት መንግስታችን አይደለም፣ መንግስት ከዳ መሬትና ህዝብ ቸብችበዋል፣ ጀግኖቻችን አይካዱም፣ ህዝባችን አይካድም፣ ስማዕታት አይካዱም የሚሉ የተለያዩ መፈክሮች እያሰሙ ነው የዞሩ። ሰልፈኞች ከሮማናት አደባባይ ወደ ዘስላሴ አደባባይ ከዛም በሀውዜን አደባባይ አድርገው ወደ ሮማናት አደባባይ ነው የተመለሱት። ሰልፈኞች በባነር የተጻፉ የተለያዩ መፈክሮች ይዘዋል። እነሱም የአልጀርስ ሁል ስምምነት ቀደም ሲል ሻቢያ የሻረውና ያፈረሰው ህገ ወጥ ውል ነው። ህዝባችንና መሬታችን በመስጠት የምናገኘው ሰላም የለም። ህገ መንግስት የጣሰ የኢህአዴግ ስራ አስፈጻሚ ኮሚቴ ውሳኔ በጽኑ እናወግዛለን የሚሉ መፈክሮች ይዘው ሰልፋቸው ሲያጠናቅቁ የአረና የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴን አነጋግሪያቸው ነበር። ያው ሰላማዊ ሰልፉ በህዝብ ጥረት የተካሄደ ነው። የመቀለ መስተዳድር ሰልፉ ህጋዊ ሆነ እያለ የጸጥታ ይሁን የመንገድ ትራንስፖርት ጥበቃ አላደረገም። ያው ህብረተሰቡ በጣም ኃላፊነት ወስደ ነው ከኛ ጋር ሆነ ሰልፍ ያካሄደው። አላማው ምንድነው? አላማው የኢህአዴግ ስራ አስፈጻሚ ኮሚቴ መሬታችንና ህዝባችን አሳልፎ ለመሸጥ የወሰነው ውሳኔ ለመቃወም ነው። ህዝባችን አሳልፈና አንሰጥም። የኢትዮ ኤርትራ የድንበር ኮሚሽን የወሰነው ፍታው አይደለም። ሻዕብያም ያፈረሰው ጉዳይ ነው። በፈረሰ ውል ህብረተሰባችን የመተዳደር ግዴታ ያለውም የሚል ነው። ውጤቱ እንደነበር ለጠበቅነው ነው ያው የጠበቅነው ነው። እንዳየኸው ከገዥ ፓርቲም የትራንስፖርት ይሁን የጸጥታ ጥበቃ አላደረገም። በየቀበሌው በየአካባቢው እንዳት የሚል የሚል ቅስቀሳዎች ነበሩ። በሬዲዮም ህጋዊ አይደለም የሚል ቅስቀሳ ነበር። ህብረተሰቡ ግን በመሪያቱና በሉዓላዊነቱ ስለማያስችለው በድፍረት በጀግንነት ወጥቶ ድምጹን አሰምተዋል። ከመቀለ ነዋሪ ህዝብ ስታየው ግን እንዴት ነበር? የመቀለ ነዋሪ ህዝብ በጣም ጨዋ፣ ህግ አዋቂ፣ ህግ አክባሪ እና በላዕላውነቱ ቀዳይ ነው። ለዚህ ሰልፍ መሳካትም የህዝቡ ትብብር በጣም ትልቅ ድርሻ ነበረው። በሰልፍ በወጣው ቁጥር ብዛት ማለት ነው። በጣም ደስተኛ ነኝ። ምክንያቱም ዋናው የሰልማዊ ሰልፍ ጉዳይ ቁጥር አይደለም መልእክትህ ማስተላለፍ ነው እና ህዝቡ ከኛ ጋር የተሰለፈም ጥቅጥቅ ይዞ እያንጨበጨበ እልል እያለ ድጋፍ የገለጸም በጣም በርካታ ሺዎች ነው። እኔ በጣም ደስተኛ ነኝ። ረክቻለሁ በህዝቡ። ምላሽ ግን ምን ነበር ማለት? በተለመደው ሰልፍም ስታደርግ በመጨረሻ ምላሽ የሚሰጥ አካል ነበር። እናንተ ያሰማችሁት ድምጽ ለማን ነው? ያው እኛ ያሰማነው ለህወሃት በዋናነት አጀንዳ ያስያዘው ህወሀት ስለሆነ ይሄ ጉዳይ ለህወሃት ነው፣ ለኢህአዴግ ስራ አስፈጻሚ ነው፣ እንዲሁም ለኢትዮጵያ ህዝብም ነው። ከሰባ ሺህ ጀግኖች ልጆቹን የቀበረበት መሬት አሳልፎ እየተሰጠ ስለሆነ የኢትዮጵያ ህዝብም ይሄ ነገር አውቆ አብሮ ከትግራይ ህዝብ፣ ከኢሮብ ህዝብ፣ ከባድመ ህዝብ፣ ከኩናማ ህዝብ አብሮ እንዲታገል ጥሪያችንን አስተላልፈናል። በሰልፍ መካከል ካገኘዋቸው ወጣቶች አንዱም እንዲህ ይላል። መጀመሪያ ሙሉ ስምህና አድራሻን እስክንደርሽ። ስሜን ሙላለም ዘራ ይባላለሁ። የቀበሌ 18 ነዋሪ ነው። ለአለም አሁን የተገናኘ ነው በተቃውሞ ሰላማዊ ሰልፍ ነውና። ለምንድን ነው ሰላማዊ ሰልፍ የወጣ? ሰላማዊ ሰልፍ የወጣው ያው እንግዲህ እንደሚታወቀው ባድሜ መሬት የአልጀርስ ስምምነት ብለው አሳልፎ በመስጠት ለዛ ተቃውሞን ለማሰማት ነው የወጣው። አሳልፎ እንደሰጠ በምንድን ነው የሰማኸው? አሳልፎ እንደሰጠ የሰማሁት ያው የሰኔ አንድ ይመስለኛል ባልሳሳት፣ በሚዲያ ነው የሰማሁት። ያው የኢህአዴግ ስራ አስፈጻሚ ኮሚቴ ነው ያሳለፈው ተብሎ ምንድነው የሚለው። አሁን ለምሳሌ የአልጀርስ ስምምነቱን ያለምንም ቅድሚያ ድርድር ማለት ነው ያለ ምቅድመ ድርድር ብሎ ነው ያሳልፈው እና ተቀባይነት የለውም። ይሄ ደግሞ ማለት ዘላቂ ሰላም አይገኝም። ሰላም እንዴት ነው የሚገኝ? ሰላም የሚገኘው እንግዲህ በዲፕሎማሲያዊ በሆነ ግንኙነት ነው። አሁን ጥቅምህን እንካ መሬት እና ዘላቂ ስማት ለማግኘት እንግዲህ ይከብዳል። ይሄ አልተማመንበትም። ሲጀመር በጣም ጥቂት ሰዎች የጀመሩት ሰልፍ በየመንገዱ የነበሩ ሰዎችን የታከሉበት፣ ሰላማዊ በሆነ መንገድ ተጀምሮ በሰላም ተጠናቀቀ። Ali kana kane